የኮሮና ቫይረስ ስርጭት መዛመትን ተከትሎ ኢትዮጵያ ውስጥ የሚፈጸሙ ጾታዊ ጥቃቶች ማሻቀብ መነጋገሪያ ሆኗል። በቤት ውስጥ የሚፈጸሙ ጾታዊ ጥቃቶች መባባስ እንዳለ ሆኖ ኢትዮጵያ ውስጥ ከኖሩት ጎጂ ባህላዊ ልማዶች መሀል የሆኑት ጠለፋና በለጋ ዕድሜ የሚፈጸሙ ጋብቻዎችም በደቡብ ክልል በከፍተኛ ሁኔታ እየጨመሩ መሆናቸውን የክልሉ የሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ አልማዝ ከፍታው ገልጸዋል። የጾታ ጥቃት ደርሶባቸው ለረዥም ዓመታት ፍትህ የማያገኙ ሴቶችና ህጻናት መኖራቸውንም ጥቃቱ የደረሰባቸው ሴቶችና መጠለያዎች ይናገራሉ። ጉዳዩን የተከታተለችው ስምኝሽ የቆየ ተከታዩን ዘገባ ይዛለች።

የሄደው ላይ ለእኔ ግዲሉ እንኳን ፈልጉት ነበር። ቀደም ሲል የሰማችኋት በደረሰባት ጾታዊ ጥቃት ምክንያት ስሟን መግለጽ የማትፈልገው የ21 ዓመት ወጣት ትውልዷና እድገቷ በደቡብ ክልል ከቀድሞው ሲዳማ ዞን ጭሬ ወረዳ ወጣ ብላ በምትገኝ የገጠር ከተማ ነው። የአስራ አምስት አመት ልጅ ያለች የስምንተኛ ክፍል ሚኒስትሪ መፈተኛ ፎቶ ለመነሳት ወደ ጭሬ ከተማ ከጓደኛዋ ጋር በሄደችበት ወቅት በደረሰባት ጠለፋ ምክንያት ከአንድ ወር በላይ ጠላፊዋ ጫካ ውስጥ እያሳደረ ተደጋጋሚ የወሲብና አካላዊ ጥቃት እንዳደረሰባት የምትናገረው ወጣት እስካሁን ፍትህ እንዳላገኘችም ታስረዳለች። መጀመሪያማ ማ አባቴ ነበረ። ከዛ በኋላ አቂ መሬት ነበረው መሬትን ሸጠ የፈለሰኝ አባት ከነበረኛ ብር ይዞ ሄዶ ነው። መሬት እየሸጠ እየሸጠ ለፖሊስ ይሰጣል። እንደዛ ሊያጣዩ ይሰጣል። ምንም ሴት ለማግኘት አልቻልኩም ብሎ አባተ ወለዶ ሚጠ እኔ ደግሞ እሱ ከተመለሰ በኋላ አንድ ወር ከቆየው በኋላ ከጫካ ውስጥ ወጥቼ ጠፍቼ ነው። እስካሁን ድረስ ግን ስትል አላገኘውም። በደቡብ ክልል ጠፍቶ የነበረው ይህ አይነቱ ጠለፋና አስገድዶ ጋብቻ አሁን በኮሮና ቫይረስ ምክንያት ሴቶችና ህጻናት እቤት መዋላቸውን ተከትሎ በድጋሚ መታየት መጀመሩንና ቁጥሩም እየጨመረ መሄዱን የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ አልማዝ ከፍተው ገልጸዋል። ጠለፋ በተለይ እንደ ክልላችን ይሄ ጠለፋና ብቻ ጠፍቶ ነበር። አሁን አሁን እየተከሰተ ነው። አሁን እንዳልሽው ጋለም እንዳልሽው ሌሎች አካባቢ ሀዲያ አካባቢም የአነግዶ የጋብቻ ይሄ ጠለፋ ጋር ታይዞ ሌሎች አካባቢም ወደነ ኮንሶ አካባቢም እንደዚህ አይነት ነገሮቹ ከኮሮና ቫይረስ ጋር ታይዞ እየተከሰተ ይገራለሁ። ያናገርናት የጠለፋ ጥቃት የደረሰባት ወጣት ጫካ ውስጥ በተራ ይጠብቁኝ ነበር ከምትላቸው የጠላፊዋ ጓደኞችና ዘመዶች አምልጣ ለፖሊስ ብታመለክትም ሊረዷት ባለመቻላቸው ሐዋሳ እንደመጣች እና በክልሉ የሴቶችና ህጻናት ቢሮ እርዳታ ይርጋለም ወደሚገኘው ጣሊታ ደጋፊ ያጡ ልጃገረዶች አረጋውያንና ህጻናትን ደጋፊ በጎ አድራጎት ድርጅት እንደወሰዷት ትናገራለች። በመጠለያው ከማሳደግ ባሻገር ትምህርቷን እንድትጨርስ የረዷት የጣሊታ ድርጅት መስራች ወይዘሮ አትክልት ጃንካ እንደሚያስረዱት ላለፉት ዓመታት ለወጣቷ ፍትህ ለማግኘት የተደረገው ጥረት ተስፋ አስቆራጭ ነበር። ሴቶችና ህጻናት ናቸው አሁንም ወደ እኔ የመጧት። እስካሁን ድረስ ብዙ ነገር ብዙ ጥረት ተደርጓል። የእሷ ጉዳይ ያው ምንሽ ሰዎቹ ተሰሚነት ያላቸው ናቸው፣ የደፈሯት ሰዎች ሀብት ያላቸው ናቸው። በተለያየ ነገር ተድበስብቶ የእሷ ነገር እስካሁን ድረስ ፍትሀቶ አሁን እሷ አስራ ስምንት አመት አልፏታል። ኦልሞስት ወደ ሀያ አመቷ ነው። እኔ ጋር ቤቴ አስተምሬ ልጅቷ ተመርቃ አሁን ራሷ እንችላለች። አሁን እንግዲህ ፍትህ ይገባኛል፣ የፍትህ ያለ እያለች እየተንቀሳቀሰች ነው፣ ግን የሚሰማት የለም ፍትህ አላገኘች። ወይዘሮ አትክልት የተለያዩ ፆታዊ ጥቃት ደርሶባቸው ፍትህ ያላገኙ ሌሎች ሴቶችንና ህጻናትንም ይርጋለም በሚገኘው መጠለያቸው ውስጥ ይረዳሉ። በተለይ የኮሮና በሽታን ተከትሎ ሴቶችና ህጻናት እቤት በመዋላቸው በሲዳማ ዞን የሚፈጸሙ ፆታዊ ጥቃቶች መጨመሩን የሚያስረዱት ወይዘሮ አትክልት ከሁለት ወራት በፊት በአሳደጋት አባቷ ተደፍራ ነፍሰ ጡር የሆነች የአስራ አምስት ዓመት ልጅ እሳቸው ጋር እንደምትገኝ ደፋሪዋን ግን ለፍርድ ማቅረብ እንዳልተቻለም ይገልጻሉ። አሁንም እጄ ላይ በኮሮና ምክንያት ነገሯ ተወዛግቦ ያለች የተደፈረች ልጅ አለች። እርግዝ ነች። አስራ አምስት አመቷ ነው። በሸደጋ ተወርጉስ አባቷ ነው የደፈራት ተድበስብሶ የሷ ጉዳይ ሰውየው ታስሮ ነበር በማናውቀው ምክንያት ተፈቷል። አሁን እርጉዝ ነች። ማንም የደግፈኝ የለም። ነገር ግን ልጅቷ ሰው ነች። ያው ሴት ልጅ ነች፣ የምታሳዝን ምንም የምታክል ልጅ አደለችን። ግን ያለው አማራጭ እዚያው ህጻናትን ተጥለው የተገኙ ህጻናትን ማሳድግበት ግቢ ውስጥ ልጅቷን እየተንከባከብናት እንገኛለን። አሁን ክልል በሆነው የቀድሞ ሲዳማ ዞን አካባቢ ሴቶች ልጆችና ህጻናት ጥቃት ተፈጽሞባቸው ጽንስ ከተፈጠረ በአካባቢው ባህል መሰረት ሴቶቹን ለጋብቻ የሚፈልጋቸው ስለማይኖር እናቶች የወለዱትን ልጆች እንደሚጥሉም ወይዘሮ አትክልት ይገልጻሉ። ይህንን ደግሞ የተጣለ ልጅ የጋለም ፖሊስ ከሴቶችን ህጻናት ጋር በመተባበር ልጁን አንስተው ጤናውን አስመርምረው እኛ ጋ ያስገባሉ። እኔ ደግሞ እነዚህን ልጆች በጉዲፈቻ የሚወስድ ቤተሰብን አፈላልጌ በቁጥር ወደ ሰባ አንድ ልጆችን በጉዲፈቻ የሰጠፉበት ሁኔታ አለ በባህሉ መሰረት አንዲት ሴት ከጋብቻ ውጭ ከወለደች ባና ይባላል እና የሚያገባት የለም ባህሉን በጣም የሚያከብር ስለሆነ ህዝቡ ይህንን ፍራቻ ያው የተወለደ ውልጅ ይጥላሉ እና በብዛት እንግዲህ የተደፈሩ ልጆች እጄ ላይ ያሉ የክልሉ ሴቶችና ህጻናት ቢሮ ሀላፊ ወይዘሮ አልማዝም በኮሮና ምክንያት በክልሉ የሚፈጸሙ ፆታዊ አካላዊና የሥነ ልቦና ጥቃቶች መጨመራቸውን በጥናት ማረጋገጣቸውን እና ጥናቱ በቅርብ ይፋ እንደሚሆን ገልጸው በአንዳንድ የክልሉ አካባቢዎች ያለውን የፍትህ መጓደል ለመቅረፍ ቢሮቸው ከፍትህ አካላትና ጤና ቢሮ ጋር እየሰራ መሆኑን ያስረዳሉ። አንዳንድ አካባቢ ደግሞ በተለያዩ ጥቅማ ጥቅም ተሳስረው የሴቶችና ህጻናት ጉዳይ ሊሆን ይችላል፣ የሌለች ጉዳይ ያለ አግባብ ውሳኔ እንዳይገኙ እንዲጓተቱ ተገቢ ያልሆነም ደግሞ ውሳኔ እንዲሰጥ የሚያደርጉ አካባቢዎች አሉ። ይሄ በተለያዩ ጥቅማ ጥቅም በመተካከል የሚፈጸሙ ጉዳዮች ስለሆኑ ይህንን ደግሞ እኛ ጥብቀን ነው የምናወግዘው። አንዳንድ አካባቢ ደግሞ ከኮሮና ቫይረስ ጋር ተይዞ ችሎት ክፍት ማድረግ አይቻልም ተብሎ አገልግሎት የማይሰጡ አካባቢዎችን ለይዘን የክልሉ ጠቅላይ ጣበቂና የክልሉ ፍርድ ቤት ለዶኖች የወረዳ እስከ ሳት ወረዳ ድረስ ማውረድ እንዳለባቸው እንደ ክልል መግባባት ላይ ደርሰናል። በመግቢያችን ላይ የሰማችኋትና በጠለፋ ምክንያት ፆታዊና አካላዊ ጥቃት የደረሰባት ወጣት ለአመታት ፍትህ ባለማግኘቷና በጠላፊዋ የግድያ ዛቻ ምክንያት ተወልዳ ወዳደገችበትና ጠላፊዋ ወደሚኖርበት አካባቢ ተመልሳ መሄድ አልቻለችም። በዚህም ምክንያት እናትና አባቷን ላለፉት ሰባት አመታት

አሁን ግን ራሴን ስለቻልኩኝ የራሴ ነው ሚትሲቲ የሚፈልገው ግን ሲቲ እስክሰጠኝ እንዲሆን። በፍትህ አካላት ዘንድ ከሚታዩ የፍትህ መጓደሎች በተጨማሪም ጥቃት ሲደርስ በሀገር ሽማግሌዎችና በሃይማኖት አባቶች አማካኝነት ለመጨረስ የሚካሄዱ አካሄዶችም እንዳሉ የገለጹት የደቡብ ክልል የሴቶች ሕጻናትና ወጣቶች ቢሮ ኃላፊ ይህንን ለማረም ወጥ አሰራሮችን እስከ ቀበሌዎች ድረስ ለማውረድ እየሰሩ መሆኑን ጠቁመዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ፌርፋክስ ቨርጂኒያ